ኤስቢኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የፋይዘር ኮሮና ቫይረስ ክትባት አውስትራሊያ ውስጥ ለክትባትነት እንዲውል ይሁንታ አገኘ። የኒው ሳውዝ ዌልስ ፖሊስ በነገው ዕለት ለተቃውሞ የተዘጋጁ ሰልፈኞች የኮሮና ቫይረስ ገደቦችን ጥሰው ቢገኙ ቅጣት እንደሚያገኛቸው አስጠነቀቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን የፋይዘር ክትባት አውስትራሊያ ውስጥ ጥቅም ላይ እንዲውል ለማድረግ ይሁንታ ማግኘት ኮሮና ቫይረስን ለመፋለም ጠቃሚ እርምጃ ነው ሲሉ ገለጡ። የአውስትሬልያ የሕክምና ደረጃ መዳቢ ቲጂኤ ክትባቱ ከ16 ዓመት ዕድሜ ጀምሮ ላሉ ወጣቶችና ጎልማሶች ክትባትነት እንዲውል ከፍተኛ የጥንቃቄና የውጤታማነት ደረጃን አሟልቶ እንደተገኘ አስታውቋል። የፋይዘር ክትባት በፌብርዋሪ መጨረሻ ግድም ተጭኖ መላክ እንደሚጀምር ጠቁመዋል። የፌዴራል ጤና ዲፓርትመንት ጸሐፊ ፕሮፌሰር ብሬንደን መርፊ በበኩላቸው በሚቀጥለው ወር የሚካሄደው የክትባት አቅርቦት ስራ ግዙፍ እንደሚሆን ሲገልጡ ለዚህ ክትባት የተካሄደው የመሰናዶ ጉዞ ግዙፍ ነው። በተገቢው መንገድ ለማከናወን ወጥ ጥንናል። 26 ሚሊዮን ህዝብ ለመከተብ ብርቱ የድርጅታዊ አቅርቦት ጉዳዮች ገጥመውናል። እኒህ ክትባት የሚሰጥባቸው ክሊኒኮችን ለማስጀመር በጣሙን ጥንቃቄ የተሞላበት ዝግጅት አድርገናል። በቅድሚያ ለኮሮና ቫይረስ ተጋላጭ ከሆኑት ከወሰን የውሸባና የጤና ክብካቤ ሠራተኞች እንዲሁም ከአረጋውያን፣ የግብረ አካል ጉዳተኞችና ተከባካቢዎቻቸው እንጀምራለን ብሏል። ይህ በእንዲህ እንዳለም አውስትራሊያ ለተከታታይ ስምንት ቀናት አንዳችም የኮሮና ቫይረስ የማኅበረሰብ ተጋቦት ሳታስመዘግብ ዘልቃለች። አውስትራሊያ ውስጥ ለመጀመሪያ ጊዜ በኮሮና ቫይረስ የተጠቃው የ50 ዓመት ሰው የተመዘገበው ጃንዋሪ 25 2020 ቪክቶሪያ ውስጥ መሆኑ ይታወሳል። በሌላም በኩል ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር 25 ሚሊዮን አልፏል። እስካሁን የአገሪቱ 6 ፐርሰንት ሰዎች 218 ሚሊዮን ክትባቶችን መከተብ ችለዋል የኒው ሳውዝ ዌልስ ፖሊስ በነገው ዕለት ተከብሮ በሚውለው የአውስትሬሊያ ቀን ለመካሄድ የታሰበው የተቃውሞ ሰልፍ ሰልፈኞች የኮሮና ቫይረስ ገደቦችን ጥሰው ቢገኙ ቅጣት ሊያገኛቸው እንደሚችል አሳስበዋል። የወረራ ቀን በሚል መሪ ቃል በነገው ዕለት ሲድኒ ከተማ ውስጥ የተቃውሞ ሰልፍ ለማካሄድ ተሰናድተው ያሉ ሰልፈኞች ተቃውሞ እንደ አውሮፓውያን አቆጣጠር በ1788 የተጀመረውን የእንግሊዝ ቅኝ አገዛዝ በመቃወም ነው። በማኅበራዊ ሚዲያ በተቃውሞ ሰልፉ ላይ ለመገኘት የተመዘገቡ ሰዎች ቁጥር እስካሁን 6000 ያህል ሲደርስ፣ በኒው ሳውስ ዌልስ የኮሮና ቫይረስ ገደቦች መሠረት በአደባባይ መሰባሰብ የሚችሉ ሰዎች ቁጥር ገደብ 500 ብቻ ነው። የኒው ሳውት ዌልስ ፖሊስ ረዳት ኮሚሽነር ሚክ ዌሊንግ ጃንዋሪ 26 ላያሌ ሰዎች አዋኪ ቀን መሆኑን እንደሚገነዘቡ ገልጠው ሆኖም ፖሊስ የሕዝብ ጤና ደንቦችን ከማስከበር ወደ ኋላ እንደማይል ሲናገሩ መታችሁ የሕዝባዊ ስብስቡ አካል አትሁኑ፣ አታይና አመለካከታችሁን ለመግለጽ ሌላ ብልሃት ፈልጉ። ሁላችንም ይህ አሳሳቢ ጉዳይ መሆኑን እናውቃለን። ለበርካታ ሰዎችም በጣሙን ጠቃሚ ጉዳይ ነው። ይሁንና የምንገኘው በወረርሽኝ መካከል ነው ብለዋል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትሬሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትሬሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 30 ኢትዮጵያ ብር ከ19 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማልን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 15፣ ከፍተኛ 27። አድላይድ ወበቃማ ይሆናል። ዝቅተኛ 18፣ ከፍተኛ 24። ሜልበርን ካፋያው ያበራል። ዝቅተኛ 1 17 ከፍተኛ 22። ሆባርት ብራ ይሆናል። ዝቅተኛ 16 ከፍተኛ 22። ካምብራ ብራ ይሆናል። ዝቅተኛ 21 ከፍተኛ 3 35። ሲድኒ ንፋሳማ ሆኖ ይውላል። ዝቅተኛ 21 ከፍተኛ 36። ብሬስበን በከፊል ደመናማ ይሆናል። ዝቅተኛ 21 ከፍተኛ 31 ዳርዊን ጎድጓዳማ ይሆናል። ዝቅተኛ 25፣ ከፍተኛ 31። አዲስ አበባ ፀሐያማ ሆኖ ይላል። ዝቅተኛ 7 ከፍተኛ 25። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፋይዘር ኮሮና ቫይረስ ክትባት አውስትራሊያ ውስጥ ለክትባትነት እንዲውል ይሁንታ አገኘ። የኒው ሳውዝ ዌልስ ፖሊስ በነገ ዕለት ለተቃውሞ የተዘጋጁ ሰልፈኞች የኮሮና ቫይረስ ገደቦችን ጥሰው ቢገኙ ቅጣት እንደሚያገኛቸው አስጠነቀቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your